የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው ሶስት የኬንያ ፖሊሶችን ገደሉ ሲሉ የኬንያ ጋዜጦች ጽፈዋል። የአገሪቱ ፖሊስ ግን ሰዎቹን የገደሉት የኢትዮጵያ ታጣቂ አማጽያን እንጂ የመንግስቱ ወታደሮች አይደሉም ነው የሚለው። የኢትዮጵያና የኬንያ መንግስት ኃይሎች በአካባቢው ተቀናይተው የሚያካሂዷቸው እንቅስቃሴዎች እንዳሉ ደግሞ አንድ የኢትዮጵያ መንግስት ባለስልጣን ተናግረዋል። ዝርዝሩን ሰለሞን አባት ይዞታል። ናይሮቢ በኢትዮጵያ ወታደሮች ስለተገደሉ ሦስት የኬንያ ፖሊስ መኮንኖች ከአዲስ አበባ ማብራሪያ ልትጠይቅ ነው ሲሉ የኬንያ መገናኛ ብዙሃን ዘግበዋል። ሜል ኤንድ ጋርዲያን አፍሪካ የሚባለው የዜና አውታር ባወጣው ዘገባ ኢትዮጵያ ወታደሮቿ የኬንያን ድንበር ዘልቀው ገብተው መርሳቢት አካባቢ ወታደሮቿን ከገደሉ በኋላ ዲፕሎማሲያዊ ውዝግብ ውስጥ የመግባት አደጋ ተደቅኖባታል ሲል ጽፏል። ይህንኑ ባለፈው አርብ ተፈጸመ የተባለውን ድንበር ዘለል ጥቃት ተከትሎም ኬንያ ወታደሮቿን ጨምሮ የጸጥታ ኃይሎችን በአካባቢው ማሰማራቷን በኬንያ በስርጭት ግዝፈቱ ቀዳሚ የሆነው የዴይሊ ኔሽን የትናንት እሁድ እትም ሳንዴይ ኔሽን ጋዜጣ መዘገቡ ተነግሯል። ዘገባው የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው ደፈጣ ካደረጉ በኋላ ተሽከርካሪያቸውን አቃጥለው አራት ብረት እንደወሰዱ ይናገራል። የመርሳቤት አውራጃ ፖሊስ ኮሚሽነር ሞፋት ካንጊ ለሰንደይ ኔሽን በሰጡት ቃል እንዲህ አይነት ድንበር ዘለል ጉዳዮች የሚያዙት በዲፕሎማሲያዊ ደረጃ መሆኑን ገልጸው፣ ሁኔታው ለምን እንደተፈጠረ ከኢትዮጵያ ማብራሪያ እንደሚጠይቁ መናገራቸው ተጠቅሷል። እኛ የእነርሱን ግዛት ደፍረድ አናውቅም ለምን ፖሊሶቻችን ላይ ጥቃት እንዳደረሱ ማወቅ እንፈልጋለን። የአውራጃው ፖሊስ ኮሚሽነር ናቸው ይህንን ያሉት ካንጊ። የኢትዮጵያ ወታደሮች ኬንያ የገቡ ታጣቂዎችን ሲያሳድዱ እንደነበር የተዘገበ ሲሆን ከኢትዮጵያ አንዳችም ማስጠንቀቂያ እንዳልደረሳቸው የአውራጃው ኮሚሽነር ተናግረዋል። የኢትዮጵያ ወታደሮች ባለፉት ዘጠኝ ወራት ውስጥ የኬንያን ድንበር አምስት ጊዜ እየሰበሩ መግባታቸውን ዘገባው ጠቁመዋል። ስለ ሁኔታው ለማጣራት ዛሬ ባደረግኩት ተከታታይ ጥረት የመርሳቢት አውራጃ እንደ ራሴ የሆኑትን የኬንያ የሕግ መወሰኛ ምክር ቤት አባል የወረዳውንና የአውራጃውንም ፖሊስ ኮሚሽነሮች ለማግኘት ጥረት አድርጌያለሁ። የአውራጃው ፖሊስ ኮሚሽነር ሚስተር ሞፋት ካንጊ ለእንዲህ አይነት ጉዳዮች መልስ የሚሰጠው የኬንያ ብሔራዊ መረጃ ቢሮ ነው ብለውኛል። ወደ ናይሮቢ ደውዬ የሀገሪቱን ፖሊስ ቃል አቀባይ ቻርልስ ኦዊኖን አግኝቼ ነበር። ኦዊኖ የሚሉት በዘገባው ከተነገረው ፍጹም የተለየ ነው። አይ ዳውት ኢፍ ኢትዮጵያን ፎርሴስ አር ሰች ቢኮዝ ወን ዊ ሴይ ኢትዮጵያን የኢትዮጵያ ኃይሎች መሆናቸውን እጠራጠራለሁ። ምክንያቱም የኢትዮጵያ ኃይሎች ስንል የኢትዮጵያ መንግሥት ማለታችን ነው። ይሁን እንጂ እነዚህ የመንግሥት ወገኖች አይደሉም፣ ኢትዮጵያ ውስጥ ያሉ የኦሮሞ አማጽያን ናቸው። ታጣቂዎቹ ወደ አካባቢው ደጋግመው እንደሚመላለሱ ኦዊኖ ነግረውኛል። የሚመላለሱት ግን በመሠረቱ ምንድን ነው የሚያደርጉት? ከብት ሊዘርፉ ይመጣሉ። ፖሊስ ሲጠራና ሲያሳድዳቸው የፖሊስ አባላቱ ደፈጣ ውስጥ ይገባሉ። አሁንም በእነዚህ የኦሮሞ አማጽያን እጅ ወደቁና የፖሊስ መኮንኖቻችን ተገደሉ። የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ እንደሚሉት የተገደሉት ሦስት ሳይሆኑ ሁለት ፖሊሶች ናቸው። ከመገናኛ ብዙሃን የሰማሁት ሦስት የፖሊስ አባላት መገደላቸውን እንደሆነ ደግሜ ያነሳሁላቸው፣ የለም ሁለት ብቻ ናቸው አሉኝ። ቱ ጥቃት አድራሾቹ ተመልሰው ወደ ኢትዮጵያ ግዛት መግባታቸውንና ማንንም አለማሰራቸውን ቃል አቀባዩ ኦዌን ተናግረው ጥፋተኞቹን ለማደን ከኢትዮጵያ ጋር በዲፕሎማሲ መንገድ እየሰሩ መሆናቸውን ነግረውኛል። በሌላ በኩል ደግሞ ከአካባቢው ካነጋገርኳቸው ሰዎች አንዱ ሁኔታው እውነት መሆኑን፣ የተጀመረው ባለፈው ሐሙስ እንደነበረ ነግረውኛል። ሐሙስ ዕለት በኢትዮጵያ በኩል ሰዎች ተገደሉ። አርብ ግዛት የመዝለቁ ነገር ተፈጠረ። ከዚያም ሦስቱ መኮንኖች በደፈጣ ተገደሉ። ስለ ጉዳዩ ከኢትዮጵያ ወገን ያለውን ሁኔታ ለመጠየቅ ወደ መንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ ወደ አቶ ጌታቸው ረዳ ደውዬ ነበር። በሁለቱ ሀገሮች መካከል የጋራ ጸጥታን ለማስከበር የጋራ እንቅስቃሴ እንደሚደረግና ተፈላጊዎችን አሳልፎ ለመሰጣጠት ስምምነት መኖሩን በሁለቱ መንግሥታት መካከል አቶ ጌታቸው ገልጸውልኛል። ቀደም ሲል ኢሲኢሎ በሚባለው አካባቢ የኦሮሞ ነጻ አውጪ ግንባር ይደበቅ ነበር ያሉት አቶ ጌታቸው፣ አሁን ግን ሁለቱም ወገኖች አብረው እየሰሩ በመሆናቸው ችግሩ የለም ብለውኛል። አሁን እንደ ድሮው ጥቃት አድርሰው መደበቅ አይችሉም፣ ሚዲያ ስላወራ ብቻ እውነት ነው ማለት አይደለም ብለውኛል። ለመሆኑ በእርግጥ የኢትዮጵያ የጸጥታ ኃይሎች ሰሞኑን የኬንያን ድንበር አልፈው ገብተዋል? እንደተባለው ሲያሳድዱም ሊሆን ይችላል። በፖሊሶቹ ግድያ ውስጥስ የኢትዮጵያ ወታደሮች ሚና ምንድን ነው? ከኬንያስ ጋር ምን እየተባባሉ ነው? አሁን ሌሎችም ጥያቄዎች አሉኝ። አቶ ጌታቸው ረዳን ያነጋገርኳቸው ወደ አንድ ክንዋኔ ለንግግር እየገባ ሆነው ባሉኝ ወቅት ነበር። እንደወጣው አገኘሃለሁ ብለውኝ ነበር እስካሁን አልተገናኘንም። በሌላ በኩል ደግሞ የኦነግን ቃል አቀባይ ኦቦ ቶሌራ አደባን በስልክ አገኝቻቸው ነበር። ነገ ማብራሪያ እንደሚሰጡኝ ቃል ገብተውልኝ ተለያይተናል። ከሁሉም ወገኖች የማገኛቸውን ተጨማሪ መረጃዎች ይዤ መለሳለሁ።